SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። መላከ ፀሐይ ቀሲስ መንግስቱ ኃይሉ በብሪዝበን የደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ዋና አስተዳዳሪና በምስራቅ አውስትራሊያ አገረ ስብከት ዋና ስራ አስኪያድ። በቅድሚያ እንኳን ለደብረታቦር በዓል በሰላም አደረሶ እያልን፣ እንደሚታወቀው የደብረታቦር በዓል በባህላዊ አጠራሩ የቡሄ በዓል የልጆች በዓል እየተባለ ይታወቃል። ግን መነሻው ሃይማኖታዊ አንድምታ አለውና ለመሆኑ የቡሄ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ዘንድ ሃይማኖታዊ አንድምታው ምን ይመስላል? ዘርስጥልኝ በቅድሚያ ኤስቢኤስ ና አንቺንም እንዲሁ በጣም ለማመስገን እወዳለሁ። ደብረ ታቦር እንግዲህ በቤተ ክርስቲያናችን አንዱና ታላቁ በዓላችን ነው። ደብር ከሚለው ስነሳ ደብር ተራራ ማለት ነው። ታቦር ቦታው ነው እንግዲህ ደብረ ታቦር በሰሜን እስራኤል የሚገኝ ቅዱስ ተራራ ነው በዚህ ቅዱስ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን ሐዋርያት ቅዱስ ጴጥሮስን ቅዱስ ዮሐንስና ቅዱስ ያዕቆብን ይዞ ወጥቶ ነበር በዚያም ሲጸልይ የፊቱ መልክ ተለወጠ ልብሱም ተብለጭልጮ ነጭ ሆነ ይላል ወንጌል በተለያየ ዘመን ታሪክ ሰርተው የህግ መጻሕፍትን ተቀብለው ሰማይን ለሶስት ዓመት ከስድስት ወር ለጉመው ካለፉት ቅዱሳን ነቢያት ሙሴና ኤልያስ ድንገት ከእነርሱ ጋር በመካከል ተከስተዋል። ሙሴን ከመቃብር ኤልያስን ከብሔረ ሕያዋን ለምስክርነት ጠርቶ እንዳመጣቸውም አባቶች ይናገራሉ። እና በዚህ ንባብ ውስጥ ሶስት ነገሮችን ቅድሚያ ሚ በአሁን ወዳለው ከመሄዳችን በፊት መጽሐፋዊ ነገሩን ለማየት እንዲረዳል። አንደኛ መለወጥ ወይም ትራንስፎርም የሚለው ነገር ነው። በጣም ማየት ያለብን የአካል ብቻ ሳይሆን በሰውነቱ ሰው ሆኖ የተገለጠው አምላክ በድንገት በፊታቸው ሲለወጥ አይተውታል። ይህ ደግሞ ከዚያ ፊት አይተውት የማያውቁት የተለየ ለውጥ ነበር፣ ለሐዋርያቱም ለነቢያቱም ትልቅ ትርጉም የነበረው ነው። ነቢያቱ ይወርዳል ይወልዳል እያሉ የተናገሩትን ትንት እሙን መሆኑን በዚያ አረጋግጠዋል። በኢየሩሳሌም ስላለው ሊሆን ስለተዘጋጀው ስለ ክርስቶስ ሞትና ትንሣኤ፣ እርገትና ዳግም ምጽአትም በዚያ ሻዋሱ መስተዋሉ፣ ሌላው የነቢያቱ እረፍት ነበረ። ሁለተኛ፣ ሐዋርያት ሐሳባቸው ሁሉ የስጋ ሐሳብ የተጫነው ስለነበር ይህ የስጋ ሐሳብ እንዲመታና እንዲጠራ ትልቅ ትርጉም ነበረው። ሶስተኛም በዚህ ቅዱስ ተራራ ላይ የተገለጠው ድንቅ ነገር በአሁኑ በዘመናችን ቋንቋ ብዝሃነት የምንለው ወይም ዳይቨርሲቲ ብለን የምንጠረው በግልጽ ተንጸባርቋል። ለምሳሌ ከሕግ ሙሴ ሙሴ ባለትዳርና የልጆች አባት ነበር። እንዲሁም ደግሞ ነቢዩ ኤልያስ ድንግል የነበረው ዘመኑ እጅግ በጣም የተራራቀ ዘመን ነበር ይኖሩበት የነበረው። ከአዲስ ኪዳን ደግሞ ሶስት ሐዋርያት የብሉና የሐዲስ ባለቤት የሆነው አምላካችን ራሱ ሁሉም በመግባባት በመከባበር ታላቅ ምስጢር የተወያዩበት ክስተት ወይም ኢቬንት ነበር ይሄ ጉዳይ፣ ይሄ ቀን። ይህም መግባባትና መከባበር የሞላበት መንፈስ ያየ ቅዱስ ጴጥሮስን አቤቱ በዚህ መሆን ለእኛ መልካም ነው፣ አንድ ለሙሴ፣ አንድ ለአንተ፣ አንድ ለኤልያስ ቤት እንስራ ወይም ዳሶች እንስራ ብሎ እጌታ ለምኖት ነበር። ምክንያቱም ይሄ ከተለያየ ዓለም የመጡ ሰዎች በእንዲህ አይነት ሃርሞኒየስ በሆነ ልዩ በሆነ ተዋህዶ ሲነጋገሩ ሲወያዩ ሚስጢር ሲገለጽ ማየት ከምንም ነገር በጣም የተሻለና በጣም ልዩ የሆነ ነገር ነበረ። በፊታቸው ቀርቦ በክርስቶስ ልዩ ልዩ አጀንዳ በፊታቸው ቀርቦ በክርስቶስ ማብራሪያ ተሰጥቶበታል። እንግዲህ ልዩ ያደረገው ብዝሃነት ወይም ዳይቨርሲቲ ያለ ገደብ በነፃነት መንጸባረቁ፣ መለኮት በሰውነት ላይ ጎልቶ መታየቱና ተደራራቢ አዳዲስ ክስተቶች መንጸባረቃቸው ነው። ጊዜ እንኳን የሚሰጥ አልነበረም አንዱ በአንዱ ላይ ነበር እየተደራረበ የመጣው እና ደብረ ታቦር ብሉይና አዲስ የተዋሃዱባት፣ ነቢያትና ሐዋርያት የተገናኙባት፣ ጌታና አገልጋይ እኩል የተቀመጡባት የፍቅር ከተማ መሆኗ ሌላው ክስተት ነበረ። አሁን እንደገና ስናይ በዚች መልካም ከተማ ውስጥ ለእኛ በዚህ መሆን መልካም ነው የተባለላት ደብረ ታቦር አምሳለ ቤተክርስቲያን መሆኗ ነው። ዛሬ ሁሉም ነገር አስቸጋሪ ሲሆን ቤተ ክርስቲያን ምንም እንኳን የነበራትን ጸጋ፣ ሞገስ፣ ክብር ለማሳጣት ብዙዎች ቢሞከርም በዘመናት ውስጥ ነገር ግን አሁንም እንዳለች ሆና ለሁሉም ለማህበራዊና ለመንፈሳዊ አገልግሎቶች ማከናወኛ መፈጸሚያ ሆና ቆይታለች። አሁንም አለች፣ ወደፊትም ትኖራለች። ይህም ታሪካዊ ምሳሌነቷ ለወደፊት የሚቀጥል ይሆናል ማለት ነው። እንግዲህ ይሄ ባለበት ሁኔታ ነው። በዚያ ላይ ብሩህ ደመና መጥቶ በብሩህ ደመናው ውስጥ የመረጥኩት የምወደው ልጄ ይህ ነው፣ እሱን ስሙት የሚል ድምፅ የመጣው እንግዲህ ይሄ ቃል የዛሬው በዓል የደብረ ታቦር ቃል በዓል ዋናውና ኮር መልዕክት የሚተላለፍበት ነው። ምክንያቱም በዚህ ጉባኤ የሚታዩት ሁሉም አገልጋዮች ናቸው። ይህ ግን ከእናንተ ጋር ያለው በለቢሰ ስጋ የሚታዩት ኢየሱስ የእኔ የምወደው የማከብረው ልጄ ነው የሚል ቃል ነበር የመጣው። እና ይሄ ቃል ሌሎቹን አገልጋዮች መሆናቸውን አምላክ ደግሞ ሰው ሳይሆን ፍጹም ሰው ፍጹም አምላክ የሆነው ሁለቱንም አዋህዶ የያዘ አምላክ ራሱን ቤዛ አድርጎ ለዓለም የመጣ ብቸኛ መድን መሆኑን ያዩበት ነበር። እና እርሱም ብትወዱኝ ትእዛዜን ጠብቁ ነበር ያለው። ትእዛዙም ቀላል ነበረ፤ መከባበር፣ መተሳሰብ፣ መተማመን፣ አንዱ ለሌላው ፍርሃት ሳይሆን ነፃነት ስደት ሳይሆን አብሮነት ማፈናቀል ሳይሆን ማደራጀት ማሳደር ሳይሆን መደጋገፍ ማዕቀፍን ነው ያስተማረው እና የተናቁትን ሲያከብር ቦታ ያጡትን ቦታ ሲሰጥ የታየ አምላክ ነው እና ቀጥሎም ለሐዋርያቱ በሌላ ቦታ ላይ የምናገኘው እናንተ የምድር ጨው ናችሁ እናንተ የዓለም ብርሃን ናችሁ እያለ ነበር የሚነግራቸው ስለዚህ አልጫ የሆነው ዓለም እግዚአብሔር ምስጢሩን በገለጸላቸው በታላላቅ ሰዎች እንደሚጣፍጥ ጨለማ የሆነውም ዓለም በእነዚህ ሰዎች ብርሃንነት እንደሚሞላ በጨለማ ውስጥ የሚጓዙትን ወደ ብርሃን እንዲመጡና እያዩ በብርሃን እንዲጓዙ በእነዚህ ሰዎች ላይ ትከሻ ላይ እንደወደቀ እናያለን። አሁንም ብዙ ጠቢባን ብዙ የሚያውቁ ሰዎች በዓለም ላይ ያሉ እግዚአብሔር ጥበብ የሰጣቸው እውቀት የሰጣቸው ማስተዋል የሰጣቸው እነዚህ ሰዎች የእምነት ሰዎችም ይሆኑ በሌላ ዘርፍ ያሉ ሰዎች እግዚአብሔር በሰጣቸው ጥበብ ሕዝቡን ካለማወቅ ወደ ማወቅ፣ ከጨለማ ወደ ብርሃን ሊመሩት እንደሚያስፈልግ የተሰጠ ምሳሌያዊ ወይም ደግሞ እውነተኛ ኩነት በአንድ ወቅት ተደረገ። አምላክ ራሱ የገለጸው ኩነት ነበር። ይሄ ኩነት ደግሞ ለቤተክርስቲያናችን እጅግ በጣም ታላቅ በዓል ሆኖ ሲከበር የነበረ፣ አሁንም ያለ፣ ወደፊት የሚቀጥል ነው ማለት ነው። ባህላዊ እንድምታው ብዙ ጊዜ የልጆች በዓልም በመባል ይታወቃል። በዚህ ወቅትም ደግሞ ልጆች በተለይ ጅራፍ ሰርተው የማጮህ ተሰባስበው የሁያሁዬ ጭፈራን መጨፈር ይሄ እስከ ባህል ጋር እንዴት ነው የተገናኘው? እውነት ነው እንግዲህ ቅድም እንደገለጽነው በእምነት ቅዱሳን ሐዋርያት ሶስቱ ነው። ሶስቱን ሐዋርያት ወደ ተራራ ወስዶ በዚያ ብርሃነ መለኮቱን ገልጾ ነበረ። በኋላም ደግሞ ወደ ታች ወርዶ ነበረ። ይህም ሃይማኖታዊ ስርዓት ነው። በቀጠለበት ጊዜ በሀገራችን በኢትዮጵያ በእምነትነት ሲቀጥል፣ ይህንን ከመጀመሪያ የነበረውን ክብር በመያዝ ሕፃናት እንዳልሽው ይህን አብነት አድርገው በዚህ በዓል ጅራፍ ገምደው ያጮሃሉ። በየቤት እየዞሩ ይዘምራሉ፣ ያወድሳሉ። በተለይ ታላላቅ ሰዎችን እንሄዱ በግጥም ያወድሳሉ። ስታዎችንም ይቀበላሉ። ችቦም ያበራሉ እና ይሄ ግን በትክክል ከእምነቱ ጋር የተገናኘ ለመሆኑ ብዙ ምሳሌዎች ይሰጣሉ። ለምሳሌ ህጻናቱ የሐዋርያት ምሳሌዎች ናቸው። ሐዋርያትን ይዞ በዚያ በላይ በዚህ መሆን ለእኛ መልካም ነው እያለ ቅዱስ ጴጥሮስ ራሱን እስከሚስት ድረስ በተመስጦ ሆኖ የተናገረበት ነበረ እና ሐዋርያት የህፃናቱ ጅራፉ የስልጣነ መለኮት ምሳሌ፣ ችቦው የብርሃነ መለኮቱ ምሳሌ፣ ደመናው ያ ብሩሁ ደመና ደግሞ የተስፋ ምሳሌ ነበረ። ይሄን ሁሉ ሲያቀርቡ ደግሞ ምስጋና ስጦታ ደግሞ ይቀበሉ ነበረ። ምስጋና የሚያቀርቡ ነበረ፣ ለሰዎቹ ምስጋና ህጻናቱ ማለት ነው። እዚህ አሁን በሀገራችን ምስጋና ያቀርባሉ ህፃናቱ። ምስጋና ማቅረባቸው አሁንም ሁሉን ተራኢና መጋቢል ሆነው ለሰማይ አምላክ ሰውም ለፈጠራ አምላክ ምስጋና ማቅረብ እንደሚገባ ለማስገንዘብ የተደረገ ነው። እንዲሁም ገጸ በረከት ይቀበላሉ። ገጸ በረከቱም ደግሞ ለኋላ የተሰጠው መንፈስ ቅዱስ የሰጣቸው ታላቅ በረከት ስጦታዎች ያንን የሚመለከት ነው እና ይህ ነገር በትክክል ከእምነቱ ጋር ምንም እንኳን በየጊዜው ትንሽ መስመሩን አንዳንድ የሳተ ቢመጣም ነገር ግን ከእምነት ጋር የተገናኘ ነው። የደብረታቦር በዓል አንድምተው ለእምነት በጣም ከፍተኛ ስለሆነ መንክረከሰ ተብሎ ድንቅ የሆነ ነገርም ገለጠ ነው የሚለው መገለጥ ነው። በፈረንጆች የሚሉት ይሁን ነው ማውንት ትራንስፖርት ገሬሽን ይሉታል። እና የመገለጥ ተራራ ነው። ትልቅ ሚስጢር የተገለጸበት ከዚያ በፊት ሙት ሲያነሳ ጎባጣ ሲያቀና ለምጻም ሲያነጻ ልምሾ ሲያቀና እውር ሲያበራ አይተዋል። ነገር ግን በእንዲህ አይነት አስፈሪ በሆነ በግርማ መለኮት ውስጥ አይተው አያውቁም ነበር። ይሄ በዚህ ቀን የሆነው በናኖ ሌቭል እንበለው በጣም በጥቂቷ ብርሃን ሲያንፀባርቅ ነው። ሁሉም በያለበት ሕይወት ደቁት እና ከዚያ ከብርሃኑ ሲያያዝ የመጣ ሃይማኖት ትንፊቱ ነው። እስካሁን ድረስ በኢትዮጵያ በሀገራችንም ይህን የመሰለ ባህል ይደረጋል። መላከ ፀሀይ ቀሲስ መንግስቱ ኃይሉ በብሪዝበን የደብረ ጸሀይ ቅዱስ ጊዮርጊስ ቤተ ክርስቲያን ዋና አስተዳዳሪና በምስራቅ አውስትራሊያ ሀገረ ስብከት ዋና ስራ አስኪያጅ የደብረ ታቦር በዓልን ምክንያት በማድረግ ስላቀረቡልን ሰፋ ያለ ማብራሪያ እናመሰግናለን። መልካም በዓል ይሁንልዎት። ዓመት ዓመት ያደርሶ። አሜን። እግዚአብሔር ይስጥልን። አንቺንም እንዲሁ ቤተ ክርስቲያናችን አስታውሰሽ በየጊዜው በየበዓሉ እኛ ሳንዘጋጅ አንቺ አስታውሰሽ እንደ ድምጻችን እንዲሰማ ቤተ ክርስቲያኑ አለች መኖሯን እንደዚህ ሁልጊዜም አስታውሰሽ ስለመኖሯን ስለምታሳውቂ በጣም እና በቤተ ክርስቲያናችን ስም አመሰግናለሁ። እግዚአብሔር ይስጥልኝ። ሳመላት ዘባሰባሳል ሬት ረገት በሁሉም ቤት በሁሉም ቤት በሁሉም ቤት ማበት እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።